የዩናይትድ ስቴትስ ፕሬዝደንታዊ ምርጫ በሌላው የዓለም አካባቢ ትኩረት እንደሚስብ የተናገሩት የሕዝብ ግንኙነትና የፖለቲካ ስልት ባለሙያ ተሞክሯቸውን ለኢትዮጵያውያን አካፍለዋል። የአሜሪካ መገናኛ ብዙሃን በምርጫው ሂደት የሚጫወቱት ሚና ከፍተኛ መሆኑን ያስረዱት ኬቲ ከርት በፕሬዝደንታዊ እጩዎች የሚወጡና የሚነገሩ መረጃዎችን የማጣራት ሥራ እንደሚሰሩም ገልጸዋል። በዚህ የኢንተርኔትና የማህበራዊ ሚዲያ ዘመን መረጃን ማጣራትና እንደወረደ አለመቀበል አስፈላጊ መሆኑንም አብራርተዋል። አሜሪካዊቷ ባለሙያ ለኢትዮጵያ ጋዜጠኞች ያደረጉትን ገለጻ የተከታተለው እስክንድር ፍሬው ተከታዩ ልኳል አለም አቀፍ ትኩረት የሚስበው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በባለሙያ እንደበት ለኢትዮጵያውያን ጋዜጠኞችና ለዚሁ ዘርፍ ተማሪዎች በአዲስ አበባ አሜሪካዊቷ የህዝብ ግንኙነትና የፖለቲካ ስልት ባለሙያ ወይም ስትራቴጂስት ኪቲ ከርት ትናንትናና ዛሬ በአዲስ አበባ ያከናወኑት በዚህ መንገድ ሊገለጽ ይችላል። ባለሙያዋ ባለፉት ስምንት የአሜሪካ ፕሬዝዳንታዊ የምርጫ ውድድሮችና የዲሞክራቲክ ፓርቲ ጉባኤዎች የሰሩ በዚህ ውርስ ራይ ለመናገርም በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ተልከው በተለያዩ የዓለም ሀገራት የተዘዋወሩ እውቀታቸውን ያካፈሉ ናቸው። አሁን ተራው የኢትዮጵያ ሆኗል። ወደዚህ የመጡት ደግሞ በአሁኑ የአውሮፓውያን ዓመት በተካሄደውና ሂላሪ ክሊንተን እጩ መሆናቸውን በተቀበሉበት የዲሞክራቲክ ፓርቲው ጉባኤ ዝግጅት ከተሳተፉ በኋላ ነው እናም ምርሳቸው? ከትናንት እስከ ዛሬ ከ1988 ማይክል ዱካኪስ እስከ ቅርብ ጊዜዎቹ እስከ አሁኖቹ ውጪዎች ለአሜሪካ ምርጫ ቅርቦ ነው ቆይተዋል። አዲስ አበባ በሚገኘው የአሜሪካ ባህል ማዕከል ከጋዜጠኞች ጋር ባደረጉት ውይይት ይህንኑ ልምዳቸውን አካፍለዋል። ይህንኑ የሚያደርጉበት አንዱ ምክንያትም ባለሙያዋ ለቪኦኤ እንዳስረዱት የቀረው ዓለም ለዩናይትድ ስቴትስ ምርጫ የሚሰጠው ከፍተኛ ትኩረት ነው። ከዩናይትድ ስቴትስ ውጭ ያሉ ሰዎች አብዛኛውን ጊዜ ልክ እንደ አሜሪካውያን ሁሉ የአሜሪካን ምርጫ ይከታተላሉ። በአሜሪካ የሚኖሩና በዩናይትድ ስቴትስ ምርጫ ድምፅ መስጠት የሚችሉ በርካታ ሰዎች በቀረው ዓለም የሚኖሩ ብዙ ሰዎች የሚያውቁትን ያህል አለማወቃቸው የሚገዳቸውን ያህል ትኩረት አለመስጠታቸው። ትንሽ የሚያሳዝን ነው። ትልቅ አገር በመሆናችን የእኛ ምርጫ በዩናይትድ ስቴትስ ብቻ ሳይሆን በበርካታ ቦታዎች ትኩረት ይስባል። በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የመገናኛ ብዙሀኑ ሚና ከፍተኛ መሆኑን የተናገሩት ባለሙያዋ እውነታውን ለማሳየት እንደሚጥሩ ማስታውቀዋል። በዩናይትድ ስቴትስ የሚገኙ ታላላቅ የቴሌቪዥን ጣቢያዎች፣ ጋዜጦችና መጽሔቶች የተሻለ ነው ለሚሉት ፕሬዝዳንታዊ እጩ ድጋፋቸውን በአደባባይ መግለጻቸው በእንግሊዝኛው ኢንዶርስ ማድረጋቸው የተለመደ ነው። ይህ ሁኔታ መገናኛ ብዙሃኑ በምርጫው ሂደት መጫወት ካለባቸው ሚና ጋር እንዴት እንደሚታረቅ የጠየቅኳቸው ከርት ተከታዩን መልሰዋል። አንዱን ተወዳዳሪ ለይቶ ድጋፍ የሚገልጸው ርዕስ አንቀጽ እንጂ ዜናው አይደለም። በመገናኛ ብዙሀን ድርጅቶች ውስጥ በባለቤቶቹና ወይም በርዕሰ አንቀጹ በዜና ክፍል መካከል ትልቅ መስመር ወይም የቻይና ግንብ ብለን የምንጠራ ወሰን አለ። አንድ ጋዜጣ ለትራምፕ ወይም ለሂላሪ ድጋፉን ቢገልጽ እንኳን የምርጫ ዝግጅቶችና በምርጫው ሂደት እየሆኑ ያሉ ነገሮችን እንዴት እንደዘገቡ ብታነቡ የሪፖርተሮቹ ዘገባ ጋዜጣው የሰጠውን ድጋፍ አያንጸባርቅም። በዚህ ዓመቱ ለምሳሌ የዲሞክራቲክ ፓርቲ እጩ ሂላሪ ክሊንተንም ሆኑ ሪፐብሊካኑ ዶናልድ ትራምፕ በአንድ አንዳንድ የሚዲያ ዘገባዎች ደስተኛ እንዳልሆኑ የሚገልጹበት አጋጣሚ አለ። ይህ እርስዎ ከገለጹት ጋር እንዴት ይገናኛል የሚል ጥያቄ ማንስቻለሁ። ሁለቱም የምርጫ ቡድኖች መገናኛ ብዙሃኑ ስራቸውን እየሰሩ ባሉበት ሰዓት ደስተኛ ካልሆኑ ይህ ምናልባት መገናኛ ብዙሀኑ ስራቸውን በአግባቡ እየሰሩ እንደሆነ ሊያሳይ ይችላል። ሁለቱም የምርጫ ዘመቻዎች ደስተኛ ካልሆኑ መገናኛ ብዙሀኑ ጥሩ ስራ እየሰሩ እንደሆነም ሊያሳይ ይችላል። የዩናይትድ ስቴትስ መገናኛ ብዙሀን ሁለቱ ፕሬዝዳንታዊ እጩዎች የሚናገሯቸው ነገሮች ትክክል መሆናቸውን ለማረጋገጥ የማጣራት ስራ እንደሚሰሩም ኬቲ ከርት ተናግረዋል። በተለይ በዚህ የኢንተርኔትና የማህበራዊ ሚዲያ ዘመን መረጃን ማጣራትና እንደወረደ አለመቀበል አስፈላጊ መሆኑን ያብራራሉ። ኢንተርኔት እውነትን ማግኘት ቀላል የማድረጉን ያህል መገናኛ ብዙሃን ያ የተባለው ነገር እውነት መሆኑን የማረጋገጥ የቤት ስራቸውን መስራት አለባቸው። አንድ ሰው ሰማዩ ጥርት ያለ ነው፣ ደመና የለውም ብሎ ከጻፈ ወደ ውጪ ወጣ ብሎ እየዘነበ ነው ወይንስ እየዘነበ አይደለም ብሎ ማጣራት ያስፈልጋል። ባለንበት ዓለም በጣም አስቸጋሪ ስራ ነው። ምክንያቱም ማንኛውም ሰው ማንኛውንም ነገር በኢንተርኔት ሊጽፍ ይችላል። አንዳንዴ እውነት ነው፣ አንዳንዴ እውነት አይደለም። ማንን እንደምታምን ማወቅ፣ ብዙ ቦታዎች ላይም ማጣራት፣ እውነታውን እያገኘ ስለመሆኑ ማረጋገጥ ያስፈልጋል። እናም በአንድ ድረገጽ ወይም ማህበራዊ መገናኛ የተገኘውን መረጃ ከሌሎች ጋር ማመሳከር ተመሳሳይ መሆኑንም ማረጋገጥ እንደሚያስፈልግ ባለሙያው አስረድተዋል። አሜሪካዊቷ የሕዝብ ግንኙነትና የፖለቲካ ስልት ባለሙያ ወይም ስትራቴጂስት ኪቲ ከርት ከኢትዮጵያውያን ጋዜጠኞች በተጨማሪ ለአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ተማሪዎች፣ ለወጣት አፍሪካውያን መሪዎች ፕሮግራም ተሳታፊዎች፣ እንደዚሁም ለሴቶች ገለጻ አድርገዋል፣ ውይይትም አካሂደዋል። ባለሙያዋን ያስመጣውና ፕሮግራሙን ያዘጋጀው፣ ያስተባበረው በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ